በሐዋሳ ከተማ የተካሄደው 31ኛው አገር አቀፍ የትምህርት ጉባኤ በበርካታ ችግሮች ለተተበተበው የትምህርቱ ዘርፍ ይበጃል የተባሉ መፍትሄዎች ተንጸባርቀውበታል። አዳዲስ የለውጥ እንቅስቃሴዎችም ተስተውለውበታል። የከፍተኛ ትምህርት ተቋማትን ከመንግስት እጅ በማውጣት በራስ ገዝ አስተዳደር እንዲመሩ ማድረግና የፈተና ምዘናዎችን ጥራታቸውን መጠበቅና ከስርቆት የጸዱ ማድረግ ከተጀመሩት የለውጥ ስራዎች መካከል መሆናቸው በጉባኤው ላይ ተጠቅሷል። በተለይም ቀደም ሲል በክልሎች ሲከናወኑ የቆዩት የስምንተኛ ና የስድስተኛ ክፍል ፈተናዎች ከያዝነው አመት ጀምሮ በፌዴራል ትምህርት ሚኒስቴር የሚዘጋጁ መሆናቸውን ነው በሚኒስቴሩ የአጠቃላይ ትምህርት ዘርፍ ሚኒስትር ዴታ ዶክተር ፋንታ ማንደፍሮ የገለጹት። አሁን በዚህ አመት የስምንተኛ ክፍል ከክልላዊ ፈተናነት ወደ ሀገራዊ ፈተናነት ይቀየራል። እየቀጠልን የስድስተኛን ክፍል ደግሞ እንዴት እያደረግን ነው ምንሄድ የምንለውን እንሄዳለን። ይህ አሁን ዝም ብሎ የተቀየረ ሳይሆን ፍኖተ ካርታውን መሰረት አድርጎ የተሰራ ስራ ነው። የትምህርት ጥራትን ለማሻሻል ከፈተና ምዘና በተጨማሪ ከአንደኛ እስከ ስምንተኛ ክፍል የተዘጋጀው አዲሱ ስርዓተ ትምህርት ዘንድሮ ወደ ሙሉ ትግበራ መግባቱን ሚኒስትር ዴታው ተናግረዋል። እንዲሁም ከዘጠነኛ እስከ አስራ ሁለተኛ ክፍል የተዘጋጀው የስርዓተ ትምህርት ደግሞ ዘንድሮ በሙከራ ደረጃ የተጀመረ ሲሆን በ2016 ዓ.ም ወደ ሙሉ ትግበራ እንደሚገባም ዶክተር ፋንታ ገልጸዋል። የኢትዮጵያን ትምህርት ከደረሰበት ውድቀት ማዳን የአገር ሁሉ እና ጥያቄ ነው ያሉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነ ጋ በበኩላቸው ለዚህ ደግሞ አቋራጭ መንገዶችን ለማስቀረት ያስችላል የተባሉ እርምጃዎች እየተወሰዱ ይገኛሉ ብለዋል። የፈተና ምዘና ስርዓቱን ማሻሻል እና በምንም አይነት ከስርቆት የጸዳ እንዲሆን ማድረግ ሁሉም ሰው አጥንቶ ሰርቶ ወደ ከፍተኛ ደረጃ የሚደርስበት እንጂ በአቋራጭ የሚገኝ ነገር የለም የሚለውን ነገር እንዲታወቅ፣ ያ ደግሞ ቀስ እያለ ወደ ሌላው የማህበረሰብ ዘርፍም ውስጥ ይገባል ብለን እናምናለን እነኝን ነገሮች ኮምፕሊትሊ ማጽዳት አለብን ብለን ብለን ተነስተናል ያው እንደሚታወቀው ከፈተና አሰጣጥ ስርዓቱ ጀምረናል የኢትዮጵያን ትምህርት ከደረሰበት ውድቀት ማዳን የሀገር ህልውና ጥያቄ ነው አሁን ባለው ሁኔታ በመንግስት ትምህርት ቤቶች የሚስተዋለው የትምህርት ጥራት ችግር አሳሳቢ መሆኑን የጠቀሱት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ይህም በትውልድ መካከል የእውቀት ልዩነት እየፈጠረ እንደሚገኝ ተናግረዋል ይህን ለማስተካከል የተለያዩ ስራዎች በመከናወን ላይ እንደሚገኙም ነው ፕሮፌሰሩ የገለጹት የገንዘብ አቅም ልዩነት ብቻ ሳይሆን የእውቀትም ልዩነት እየተፈጠረ ነው። እንደ ህብረተሰብ እንደ ህብረተሰብ እንደዛ ሆኖ መኖር አይቻልም። በዛ ምክንያት አሁን አንዱ እያደረግን ያለ ነው እነኚህ ሀምሳ የሚሆኑ አዳሪ ትምህርት ቤቶችን በቤስት የሚባሉ ከየትኛውም በብቃታቸው ብቻ ተመዝነው የሚመጡ ተማሪዎች መጥተው የሚማሩባቸው አዳሪ ትምህርት ቤቶች አሁን በዚህ ዓመት 13 መስራት እንጀምራለን። ያ እስከሚደርስልን ድረስ እነኚህ ጥሩ የሚባሉት የግል ትምህርት ቤቶች እነ ሳንፎርድ ፓብሊክ ስኩል ሊሴ ምናምን ያሉት እንደ በፊቱ ዝም ብሎ በትውውቅ በምናምን ሳይሆን ተማሪ መቀበል ያለባቸው ከፍሎ የሚማሩን የሚቀበሉት ያክል ቢያንስ አስር ፐርሰንት ድሃ ተማሪዎችን አወዳድረው ማስገባት አለባቸው ብለን ተስማምተናል። አሁን ከእነኚህ ትምህርት ቤቶች ጋር ይሄንን በትምህርት ውስጥ ያለውን ፍጹም የመበላተለት እንትን ሌሎችን የመንግስት ትምህርት ቤቶች እስክናበቃ ድረስ እንደዚህ ደረጃ በደረጃ ወደዛ እንሄድ እያደረግ ነው ነው ግን አዲስ የሚሰሩ ትምህርት ቤቶች በተቻለ መጠን ኢቨን በግል ከሚገኙ ትምህርት ቤቶች የተሻሉ እንዲሆኑ ማድረግ። ለሶስት ቀናት በሀዋሳ ከተማ የተካሄደውና ና ትናንት በተጠናቀቀው ሰላሳ አንደኛው አገር አቀፍ የትምህርት ጉባኤ ላይ በቅርቡ የተካሄደው የሁለተኛ ደረጃ መልቀቂያ ፈተና በስኬት እንዲከናወን ከፍተኛ አስተዋጽኦ ላበረከቱ ዩኒቨርሲቲዎች፣ የጸጥታ አካላትና ሌሎች ባለድርሻ አካላት ምስጋናና እውቅና የመስጠት ስነ ስርዓትም ተከናውኗል። ለዶቼቬሌ ዲ ደብልዩ ዘገባ ሸዋንግዛ ወጋየው። How I sound. Awesome.